ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 204 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 20 2011 ዓ ም ስርጭታችን ጀመረ። የሕዝቧን መብቶች የሚያስከብር ወይም ለጥያቄዎቹ መልስ የሚሰጥ በተመሳሳይ ጊዜም የሀገሪቱን አንድነት ሊያስጠብቅ የሚችል ፌዴራል ስርዓት ላይ ኢትዮጵያ ውስጥ እንዴት ይደረሳል? ብዙ ሕዝብ ሲጠናቀል ነበረ። ብዙ ሕዝብ ሀብት ንብረቱን ሲያጣ ነበረ። ብዙ ሕዝብ ህይወቱ ሲያጣ ነበረ። ብዙ ሰዎች ላይ ጉዳት ደርሷል። የክልል ተቋማት በማንነት ላይ የተደራጁ ክልሎች ባሉ ያሉ ጸጥታ ተቋማት ሁሉንም በእኩልነት በአንድ አይን አይቶ ማስተዳደር ይችላሉ። መፈናቀልን ያመጣው ህብረ ብሔራዊነት ሳይሆን አሁን የተነቃነቀው የለውጥ እንቅስቃሴ የፈጠራቸው ኢፌክቶች ናቸው። ይሄ ደግሞ መፍትሄው ለውጡን በስርዓቱ የተፈጠሩ ስህተቶችን በመቅረፍ ወደፊት መግፋት እንጂ በጣም አሳዛኝ ጉዳይ ነው። ይሄንን እንደ መሳሪያ ተጠቅሞ ህብረ ብሔራዊነትን መክሰስ መፍትሄ አይሆንም ባይ ነኝ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ዶክተር አስናቀ ከፋልና በኦበሊን ኦሃዮ ኮሌጅ የአፍሪካ ታሪክ መምህር ዶክተር ኢታና ሀብቴ ለጥያቄዎቻችሁ መልስ እየሰጡ ናቸው። በምሽቱ ይዘናቸዋል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይም በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ሱዳን ውስጥ እንደ ኤሮፓውያን አቆጣጠር ሰኔ 3 ቀን የጸጥታ ኃይሎች የመቀመጥ አድማ ተቃውሞ ላይ የነበሩ ሰዎችን በኃይል በበተኑበት ወቅት 87 ሰዎች ተገድለዋል፣ ከ168 የሚበልጡ ሌሎች ደግሞ ቆስለዋል ሲሉ ዛሬ ጉዳዩን የሚመረምረው የሀገሪቱ ኮሚቴ ሊቀመንበር አስታውቀዋል። ፋታህ አልራህማን ሳኢድ በሰጡት መግለጫ ከተገደሉት ውስጥ 17ቱ የሞቱት ተቃዋሚዎች ተቆጣጥረውት በተቀመጡበት አደባባይ ላይ እንደሆነ እንደሆነና አርባ ስምንቱም እዚያው ቦታ ላይ እንደቆሰሉ ነው የገለጹት። አንዳንዶቹ የጸጥታ ኃይሎች በተቃዋሚዎች ላይ ጥይት ተኩሰዋል። ሶስት መኮንኖች ደግሞ ሕግ ተላልፈው ኃይሎቻቸውን የመቀመጥ ተቃውሞ ላይ በነበረው ሕዝብ ላይ እንዲዘምቱ እና እርምጃ እንዲወስዱ አዘዋል ብለዋል። ግረፏቸው የሚል ትዕዛዝ ተሰጥቶ እንደነበርም ተናግረዋል የኮሚቴው ሊቀመንበር ሆንግ ኮንግ ጎዳናዎች ተቃዋሚ ሰልፈኞችና ፖሊሶች መጋጨታቸውን ተከትሎ ሰልፉ እየተበተነ መሆኑ ተዘግበዋል። ብዛት ያላቸው ሰዎች ሰልፉን ያካሄዱት ባለፈው ሳምንት መጨረሻ አፍቃሪ ዲሞክራሲ ሰልፈኞች የተደራጁ የጥቃት ቡድኖች ተብለው በተጠረጠሩ ሰዎች መደብደባቸውን ለመቃወም ሲሆን ዛሬ አድማ በታኞች አስለቃሽ ጋዝ ረጭተው እንደበተኗቸውን የተሰማው ወሮበላ ቡድኖች ባለፈው ሳምንት እሁድ በአንድ የባቡር ጣቢያ ላይ ተገልጋዮችን፣ ጋዜጠኞችንና የምክር ቤት አባላትን ደብድበዋል ተብለው ተወንጅለዋል። የዛሬው ሰልፍ አደራጆች የሽብር ጥቃትንና ይበልጡን የሚያ ። <nauv> <days of K> <unhall shower theatre> ሳስበው ለዲሞክራሲ የቆሙ ተቃዋሚዎችን ማፈን የሆነውን መንግስት አንድ ላይ ሆነን ልንቃወመው ስለሚገባ ነው የወጣ ነው ብለዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የድንበር አጥሩን በሚመለከተው ጉዳይ ለፕሬዚደንት ዶናልድ ትራምፕ አምስት ለአራት በሆነ ድምጽ ውሳኔ ሰጥቶላቸዋል። ፕሬዝደንቱ ከሜክሲኮ በሚያዋስነው ድንበር ግንብ ለማሳጠር በምርጫ ዘመቻቸው ወቅት የገቡትን ቃል ለመፈጸም እንዲችሉ የሚያስፈልጋቸውን በብዙ ቢሊዮን ዶላር የሚቆጠር ወጪ እንዲያገኙ ነው ጠቅላይ ፍርድ ቤቱ በዚህ ውሳኔ የፈቀደው። በትናንቱ በትናንት አርቦ ውሳኔ መሰረት በበታች ፍርድ ቤት ውሳኔ ውሳኔና በይግባኝ ፍርድ ቤት የይርጋ ውሳኔ ታግዶ የነበረው የመከላከያ ሚኒስቴር 2.5 ቢሊዮን ዶላር ወጪ የሚለቀቅ ይሆናል። ፕሬዚደንቱ በትዊተር ታላቅ ድል ለድንበር ጸጥታና ለሕግ የበላይነት ሲሉ ደስታቸውን ገልጸዋል። የአሜሪካ የሲቪል ነጻነቶች ህብረት የብሔራዊ ጸጥታ ፕሮጀክት ተጠሪ ድሮር ላዲን ግን ትራምፕ ወታደራዊ በጀትን ኮንግረስ ላልፈቀደው መጠጠል የድንበር ግንብ እንደፈለጉ እንዲመዘብሩት ከተፈቀደ ድንበር ላይ ያሉ ማህበረሰቦች፣ የተፈጥሮ አካባቢውና ሕገ መንግስታችን በህግ አውጪው በህግ ፈጻሚውና በህግ ተርጓሚው አካላት የከፋፈለውን ስልጣን በዘላቂነት ጉዳት ላይ የሚጥል ነው ብለዋል። ፊሊፒንስ ውስጥ ተከታትለው የደረሱ ሁለት የመሬት ርዕደቶች ቢያንስ ስምንት ሰዎች ገለዋል። ስሳ የሚሆኑ ደግሞ እንደተጎዱን የተዘገበው ዛሬ ባቴነስ በሚባል የፊሊፒንስ ክፍለ ሀገር በሰዓታት ልዩነት አንደኛው በርዕደት መለኪያው በሪክተር ስኬል አምስት ነጥብ አራት ሁለተኛው አምስት ነጥብ ዘጠኝ ያስመዘገቡ እንደነበሩ ባለስልጣናት ገልጸዋል። ባህሬን በሽብርተኝነት ወንጀል በተፈረደባቸው ሁለት ሰዎች ላይ የሞት ቅጣት ፈጽማለች። ባህሬን እርምጃውን የወሰደችው ዓለም አቀፍ የሰብአዊ መብት ድርጅቶች ያሰሙትን ተቃውሞ ቸል በማለት እንደሆነ ተዘግቧል። አዣንስ ፍራንስ ፕሬስ እንደዘገበው ሁለቱ ሰዎች በዛሬው እለት ነው የተረሸኑት። እንደ የመብት ቡድኖች ገለጻ አህመድ አልማላሊ እና አል አሊ አልአራብ የሚባሉ ናቸው እርምጃ የተወሰደባቸው። ሂዩማን ራይትስ ዋች ባወጣው መግለጫ ሁለቱ የባህሬን ዜጎች በሽብርተኝነት የተፈረደባቸው በተከሳሾች ላይ የማሰቃየት ተግባር ተፈጽሟል፣ ከባድ የተገቢ የፍትህ ሂደት ጥሰትም ታይቶበታል በተባለ የጅምላ የክስ አፈጻጸም ነው ሲል ተቃውሞውን አሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሐምሌ 20 2011 ዓ ምህረት ምሽት ፕሮግራም ነው። በአሃዱ ራዲዮ 943 ላይም በቀጥታ ልታዳምጡ እንደምትችሉ አስታውሳችሁ ከዚህም ከዚያም የሙዚቃ ቃና ይዘናል። ደሳለኝ መኮንን ከምሽቱ ድግሱ ጋር ይጠብቃችኋል። አሁን ወደ መጀመሪያው ዝግጅት እንለፍ። ፌዴራሊዝምና የኢትዮጵያ አንድነት ጉዳይ ለጥያቄዎ መልስ ባለፈው ሳምንት የተላለፈ ለጥያቄው መልስ ዝግጅት ነው። ተከታይ ክፍል የያዝንላችሁ ቋንቋና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ሥርዓት ወደ እርስ በርስ ግጭት ያመራል፣ ሀገሪቱ እንድትበተን ያደርጋል ሲሉ ስጋታቸውን የሚናገሩ በአንድ በኩል፣ በሌላ ደግሞ ሀገሪቱ ውስጥ የማንነት ጥያቄ ስላለ የፌዴራሊዝም ሥርዓቱ ማንነትን መሠረት ማድረጉ ሊደገፍ ይገባዋል የሚሉ ይከራከራሉ። እስካሁን የቋንቋን ወይም የጎሳን ማንነት መሠረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ መሆናቸው በተከታታይ እየተዘገበ ነው። የሕዝቧን መብቶች የሚያስከብር ወይም ለጥያቄዎቹ መልስ የሚሰጥ በተመሳሳይ ጊዜም የሀገሪቱን አንድነት ሊያስጠብቅ የሚችል ፌዴራል ስርዓት ላይ እንዴት ይደረሳል? በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ዶክተር አስናቀ ከፋልና በኦብሌን ኦሃዮ ኮሌጅ የአፍሪካ ታሪክ መምህር ዶክተር ኢታና ሀብቴ ለጥያቄዎቻችሁ መልስ እየሰጡ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። ወደ ጥያቄዎቻችሁና መልሶቻቸውን ይሸጋገር ነው ዶክተር አስናቀ ከፍአለ እንዲሁም ዶክተር ኢታና ሀብቴ አስቀድሜ ያመሰግናለሁ ከአዲስ አበባ አቶ ደረጄ በኢሜል ባደረሱን ጥያቄ ልጀምር በአሁኑ ወቅት ይላሉ አቶ ደረጄ በአሁኑ ወቅት በቋንቋና ማንነት ላይ የተመሰረተው ፌዴራሊዝም ይቀጥል በሚሉና ይህ አይነት ፌዴራሊዝም ለግጭትና ለአገር አንድነት መናጋት መንስኤ ነው በሚሉ ኃይሎች መካከል የከረረ ፍጥጫ አለ። በዚህ ዙሪያ የሚከራከሩ ፖለቲከኞችና ልሂቃን ጎራ ለይተው ከመፋለም ውጪ ተቀራርበው በመስራት መፍትሄ ከመጠቆም ይልቅ ህዝብን እያደናገሩ እየከፋፈሉ ነው። ተስፋ የተጣለበት ለውጥም እየተደናቀፈ ነው። ስለዚህ እናንተ ምሁራን ይህን የተካረረ አካሄድና መከፋፈል በማለዘብ ሀገሪቱን ከተጋረጠባት አደጋ ለመታደግ ምን መደረግ አለበት ትላላችሁ ይላሉ አቶ ደረጀ። በቅድሚያ ዶክተር አስናቀል ላስቀድም። ህገ መንግስቱ የሚረከትበት ጊዜ ሰፋ ነ በፖለቲካል ሳይንስ ፌደራሊዝም በብዛት ያጠኑ ሰዎች ምን ይሉታል? በፌደራል ባርጌ የፌደራል ዝ ሰጥቶ መቀበል ምን ነበረ አሜሪካ ላይ እንግዲህ አሜሪካን ማምጣት ለኢትዮጵያ ሁኔታ ጥሩ ምሳሌ ይሆናል። ሆን ሌላ ነገር የፌዴራሊዝሙ ህገ መንግስት በሚወጣበት ጊዜ የፌዴራሊስት ፔፐርስ የሚሏቸው ነበር። በጣም በሰፊው ሰፋ ያለ ውይይት ተደርጎ ነው ወደ ህገ መንግስት ውስጥ ገብ ሌሎቹም፣ ይሄ በእኛ አገር ስንመለከተው ስንመለከተ ፌዴራሊዝሙ የሚቀረጽበት ጊዜ ውክልና አለን ብለው ራሳቸውን ወደ ስልጣን አመጡ በኃይል። እነዚህ የፖለቲካ ኃይሎች ተሰባስበው የተወሰነውን ክፍል ለምሳሌ በህብረ ብሔር የተደራጁ የለንደን አድማጭ ሊያውቀ ይችላል። የደርግ መንግስት ወቅ አካባቢ ለንደን ላይ የተደረገ የተቃዋሚዎች ይዛ ነበረ እዛ ላይ አልተሳተፉ እንዳልተሳተፉ የተደረጉ ፖለቲካ ፓርቲዎች ነበሩ። እነሱ ከመጨረሻው ወደ ፖለቲካው እንዲገቡ አልተደረገም ነበረ ብሔር ኢትዮጵያ ብሎ የተደራጁ ኃይሎች ያናሽታቸውን አልነበራቸውም እና ህገ መንግስት ኩል ቢሆኑ በጣም አወዛጋቢ የሆኑ ፖለቲካ እና አደረጃጀት ለምሳሌ አንቀጽ ሰላሳ ዘጠኝ የሚባለው አንቀጽ ሰላሳ ዘጠኝ ጥያቄ፣ ለምሳሌ የመሬት ፖሊሲ፣ ሌሎች ብዙ ጥያቄዎች ርዕዮተ ዓለማዊ በሆነ ኢህአዴግ ከትጥቅ ትግል ጊዜ ጀምሮ ባነገባቸው አላማዎች መሰረት ነው ህገ መንግስቱ የተጻፈው። ይሄንም አይ ቲንክ መረዳት ተገኝ ይመስለኛል። እኔ ፌዴራሊዝም እንዳለ ቀጥልለን የሚቃወሙ ይህ ፌዴራሊዝም የማንነት ጥያቄ ነው የሚመልስ በቋንቋ መተዳደርም ራስን በራስ ማስተዳደርም አለም አሁን ባለንበት ሁኔታ እንኳን በአፍሪካ እንደ ኢትዮጵያ ያሉ በርካታ ብዙ ቋንቋ የሚናገሩ ማህበረሰቦች ባሉበት ቀርቶ፣ በሌሎችም ዛሬ ሊቤራሊዝም የሚከተሉ ያደጉ ትልልቆቹ መንግስታት ሁሉም

ቁልና ከቱ የአጠሚት ስርዓት በመሆኑ ምንም ህጠት የለውም። ይሄ ከቶ አንዲት እንዳሽ ነገር ሊነካ አይገባም የሚል አይነት አነጋገርም ተገቢ አይመስለኝም። አይ ይሄ ደግሞ በአብዛኛው አላሳተፈንም የማንነት ጥያቄ ላይ ብቻ ነው የሚያፈቅሩ የማንነት ጥያቄ አስፈልጋለሁ የሚለው ተገቢ አይደለም፣ ስላስፈለገ ነው። ይሄ ታሪካዊ መሰረት ወደኋላ ብንመለከት የዘመናዊ ኢትዮጵያ መሰረታዊ ታሪክ ምንድን ነው? ዘመናዊ የኢትዮጵያ መንግስት የአምሰራዊ ታሪክ ውስጥ የብሔረሰብ ግንኙነቶች ነው ነበር። ይሄ ዛሬ በአንድ ጊዜ ሰማንያ ሶስት አመተ ምረት ጥ ግለሰቦች መጥተው ጀመንግስቱ ጻፉ ዛሬ እነሱ ሉ የሚል አነሳ። የፖለቲካ ሂደቱ ረጅም ጊዜ አለፈ። የመሬት ጥያቄ፣ የብሔረሰብ ጥያቄ ተብሎ መቶ ስልሳዎች ውስጥ የነበረው ተማሪ እንቅስቃሴ ከዛ በኋላ የተፈጠሩ ፖለቲካ ፓርቲዎች ሁሉ ያነገቡት ዓላማ የነበረ ስለሆነ ጥያቄ ችግሩን ስለነበረ የመጣ ስራ በመሆኑ የመሰረቱን እዚህ ሊጣረሱ የሚገባ አይመስለኛል የማንነት ጥያቄን ማክብሮ ማንነት ጥያቄ የምንለው አንድ ማህበረሰብ በቋንቋ ብተባለ በቋንቋ ልማት ይ ማንነት በብሔረሰብ ማንነት ራሴን በራሴ ማስተዳደር የሚለው የዜግነት ጥያቄ ጋር ሊጣረስ አይገባል አንድ ኢትዮጵያዊ ዜግነት ህገ መንግስቱን ያረጋግጣል እኮ አሁን ያለው ህገ መንግስት ኢትዮጵያዊ ዜግነትን ያረጋግጣል ኢትዮጵያውያን በተለያዩ የኢትዮጵያ ክፍል መኖር መታቸው የተረጋገጠ ነው። ግን በሂደት ግን አሁን ያለፈው ያለፉት ሶስት ዓመት አሳየ ነው በሰፊ ብዙ ኢትዮጵያ ያለ ህዝብ ሶስት ሚሊዮን ድረስ ብዙ ህዝብ ሲፈናቀል ነበረ። ብዙ ህዝብ ሀብት ንብረቱን ሲያጣ ነበረ። ብዙ ህዝብ ህይወቱን ሲያጣ ነበረ። ብዙ ሰዎች ላይ ጉዳት ደርሷል። የክልል ተቋማት የማንነት ላይ የተደረጉ ክልሎች ባሉ ያሉ የጸጥታ ተቋማት ሁሉንም በእኩልነት በአንድ አይን አይቶ ማስተዳደር ይችላሉ ወይ? ለምንድን ነው ያልቻሉ? ተጠያቂነቱ ምን ላይ ነው የቆመው? እነዚህ ክፍተቶች ከየት መነች? ሀገራዊ ዜግነትን የምናረጋገጠው የሚለው ማየት ተገኝ ነች። ዶክተር አስናቀ እንደውም የመጨረሻ ሁለት ጥያቄ ላደርግ ነበረ። አንድ በጣም ቁልፍ የሆነ ጥያቄ ከአሰላ የላኩልን አቶ መሰረት ተሰማ የሚያነሱት ጥያቄ አለ። በህብረ ብሔራዊነትና በዜግነት መካከል ያለው የመብትና የግዴታን ጉዳይ ከዚሁ እርሶ ካነሱት ከመፈናቀል ጋራ ተያይዞ በሚሊዮኖች የሚቆጠር ህዝብ ኢትዮጵያ ውስጥ ተፈናቅሏል። እርግጥ አንዳንዶቹን ወደ ቀያቸው ለመመለስ እየተሞከረ ነው። የአቶ መሰረት ተሰማ ጥያቄ ምንድን ነው? በብሔር የሚደራጁ ድርጅቶች እንደ አንድ ህጋዊ ሰውነት እንዳለው አካል በሚያጠፉት ጥፋትና ወንጀል በህግ በወል ይጠየቃሉ ወይ? በኢትዮጵያ እስካሁን ከደረሰው መፈናቀልና ግድያ አንጻር ይህ እንዴት ነው ተግባራዊ የሚሆነው? ወይስ አንድ ብሔረሰብ ወይም ጎሳ መብትና ኃይል ሲኖረው በህግ ግን ተጠያቂ ሊሆን አይችልም፣ ኃላፊነትም አይወስድም። የጋራ ተጠያቂነት ከሌለ የጋራ መብትና ስልጣን እንዴት ይኖራል ይላሉ አቶ መሰረት ተሰማ ከአሰላና። እስቲ አያይዘው ይሄንን ከመፈናቀል ጋራ አሁን እንግዲህ ውጣልኝ እየተባለ ነው ህዝብ የሚፈናቀለው፣ ወይንም እዚህ አልተወለድክም ክልልህ አይደለም እየተባለ ነው። እኔ ይሄ የህዝብ አለ ነው አደለውም፣ ግን የወል ተጠያቂነት አንድ ፖለቲካል ፓርቲ የወል በእንደዚህ አይነት ጉዳዮች ላይ ተጠያቂ ይሆናሉ የሚለው የሚያስገድ አይነት ነው። ዛሬ ያለንበት ሁኔታ ስንመለከት ህገ መንግስቱ አልተቀየረም። በዚሁ ህገ መንግስት በዚ የፖለቲካ ነው አገሪቷ ያለፉ ሀያ ሰባት አመታት የቀጠለች ዛሬ የተናቀል ነው እንደዛ ስምር እንግዲህ ኢህአዴግ በራሱ ጠንካራ ተቋም ሆኖ ሌሎች የመንግስት ተቋማ ተዳክመዋል ማለት ነው። በድርጅቱ ሽኩቻ ሲፈጠር መንግስትና ድርጅት ማካከል ያለው ወሰን በጣም ላልቶ ተደበላልቆ ስለነበረ የዚህ የተጠያቂነት ሁኔታው በጣም በመሳሳቱ ነው። ዛሬ ብዙ ሰዎች ዛሬ መንግስት ያለ ስልጣናት ብቻ እኮ አይደለም። በብዙ ቦታዎች ላይ ከመንግስት መዋቅሮች ያሉ ሰዎች ተጽዕኖ በሚያደርሱበት ጊዜ፣ ሰዎችን በሚያነሳሱበት ጊዜ የሚጠይቃቸው አካል አለ። የተጠያቂነት ጥያቄው ነው አንዱ ትልቁ ችግር የሚመስለኝ እንጂ በህግ ደረጃ በፊትም ማፈናቀል አይፈቀድም፣ አሁንም አይፈቀድም። ህዝቦችን ማጥቃት አይፈቀድም አሁንም አይፈቀድም። ወንጀለኛ መቅጫ ህግም የሚፈለክላሉ ሌሎች በርካታ ህዝቦችን ይፈለክላሉ። የፖሊስ ተቋማት፣ የጸጥታ ተቋማት፣ የፖለቲካ ራሱ ድርጅቱ መቆጣጠር ችሉ በትልላሉ። በክልል የጸጥታ መዋቅር ፖሊስም ሆነ ሌሎችም ሁሉንም የህብረተሰብ ክፍል በአንድ አይን አይተው ሰላምና ጸጥታን ህግም የማስከበር አቋማቸው ምን ይመስላል? በዚህ ላይ ይሄንን ሳያደርጉ ቢገኙ ምን ተጠያቂነት ይደርስባቸዋል? ተጠያቂነት ከሌለባቸው እንግዲህ ከማህበረሰቡ ከአካባቢ እንግዲህ በሰፊ ግጭት ውስጥ ከመግባት ይልቅ ፊታቸውን ማዘዝ አለ ወይ? አንዳንድ እርምጃዎች አሁን በቅርቡ ተወሰዱ አሉ። የተወሰኑ የክልል አመራሮች በሚዲያም በምንመለከትበት ጊዜ የወረዳ ባለስልጣኖችን ትጠየቃላችሁ እናንተ አንድ ጥፋት በሚደርስበት ጊዜ ኃላፊነት አለባችሁ። ትንሽ ጋብ ማለትም ሁኔታ አንዳንድ አካባቢዎች የተፈናቀሉ ሰዎችን የሚመለሱ ሁኔታ ያየ ነው። ራሱ ማዕከል ላይ ያለው አስተዳደር የአስተዳደር መዋቅር ውስጥ ተወረዳ ያለው ተጠያቂነቱ ሊኖርባቸዋል የሚባሉበት ጊዜ ትንሽ ለቆችን ወደ ማየት እየሄዱ ነው እ የህግ ማቃስ ብቻ ሳይሆን የቁርጠኝነትን ችግር ይመስለኛል እሺ አመሰግናለሁ ዶክተር አስናቀ ዶክተር ኢታና ይሄ ቀደም ሲል ለቀረበው ጥያቄ የወልና የግለሰብ መብትን በተመለከተ በአጭሩ የወል መብትና ተጠቃሚነት ካለ የወል ተጠያቂነት እንዴት አይኖርም ነው ወይ ደግሞ አንዱ ኖሮ አንዱ በሌለበት ሁኔታ እንዴት መብት ይሰጣል የሚል ጥያቄ ነው እና በተለይም ከሰብአዊ መብት ጥሰት በጅምላ ህዝብን ከአንድ አካባቢ ውጣልኝ ብሎ ማስወጣት ወይንም ግድያ ይሄንን በመሳሰሉት ላይ ነው። አዎ ስለዚህ ተጠያቂነት የሚያርፍበት ቦታ የሚጠፋ አይመስለኝም። ተቋማት አሉ፣ ይህንን በፊት ለፊት ቀርበው በህግ መጠየቅ ያለባቸው። ችግሩ አሁን ሚዲያ ላይ በስፋቱ እንደሚነገረው ሳይሆን መሬት ላይ ያለው ችግር መንስኤው ምንድን ነው፣ እነማን ናቸው በዛ ሁኔታ የተሳተፉት የሚለው ከተለየና ማስረጃ ከተሰበሰበ በኋላ በህግ የሚጠየቅበት አካል ይጠፋል ብዬ አላስብም። ስራ አስፈጻሚዎች በየደረጃው አሉ የክልል፣ የዞን፣ የወረዳ፣ የቀበሌ ስራ አስፈጻሚዎች አሉ። ከነሱ ጋር የተያያዙ የመንግስት ተቋማት እና ሌሎችም ተቋማት አሉ። ስለዚህ ተጠያቂነቱ ከባድ ነው ብዬ አላስብም። ነገር ግን አሁን ኢትዮጵያ ወደ ሽግግር ከገባች ጊዜ ጀምሮ ያለው አንድምታ አገሪቷን ከማሻገር አንፃር ነገሮችን በትከሻ ሰፊነት በልበሰፊነት የማስኬድ ነገር ቴንደንሲ ነው ያለው እንደምረዳው እንጂ ወንጀሎችን ደግሞ ወንጀለኞች ቀርበው እንዳይጠየቁ የሚያደርግ ህግ ጠፍቶ አይመስለኝም። እኔን በተለይ ይሄ የማፈናቀሉ ነገር ላይ ግን መታወቅ ያለባቸው አንዳንድ ነገሮች አሉ። ይሄም ስለ መፈናቀል በጣም ብዙ ድምፁ ከፍ ብሎ የሚሰማ ነገር ስለሆነ ማለት ነው። አንደኛ አንድም የሰው ልጅ ከቤቱ ሲፈናቀል፣ ከንብረቱ ሲፈናቀል፣ ከኖረበት ቄ ሲባረር ያማል። ማንም ቢሆን አንድም ሰው መፈናቀል የለበትም። በስርዓቱ ነገር ግን ኢትዮጵያ አሁን በዚህ ሰዓት ለምን ይሄንን የሚያክል የመፈናቀል ችግር ደረሰባት የሚል ጥያቄ መጠየቁ ጥሩ ይመስለኛል። ለምን መጣ በዚህ ጊዜ? አሁን ህብረ ብሔራዊ ፌዴራሊዝሙ ነው እንግዲህ የሚከሰሰው ከዚህ ጋር ተያይዞ፣ ብሔር ተኮር ነው አንደኛው ብሔር ነው የሌላኛውን ብሔር ውጣልኝ የሚለው የሚል አንድ ወገን የሆነ አስተሳሰብ ነው ብዙም ጊዜ የሚሰማው። ነገር ግን ለምን በዚህ ሰዓት ሆነ የሚለውን ጥያቄ ሰው ጠይቆም ሲነጋገር ሰምቼ አላውቅም። ምክንያቱም ሕብረ ብሔራዊ ፌዴራሊዝም ዛሬ አይደለም የተወለደው። ኢትዮጵያ ህወሀት ስምንት ዓመት ጨረሰች። በዚህ ውስጥ አልፎ አልፎ ጥቃቅን ችግሮች ተፈጥረዋል ይሄንን የሚመስሉ። ነገር ግን ይሄንን የሚያክል በሚሊዮኖች የሚቆጠሩ ሰዎች ለምን ተፈናቀሉ? አሁን በዚህ ሰዓት ምንድን ነው መልሱ? ዶክተር ኢታና፣ በእርስዎ አመለካከት ምንድን ነው መልሱ? መልሱ መሆን ያለበት ለምንድን ነው ህዝቡ የሚፈናቀለው? ያፈናቀለው ኃይል ስላለ ነው ያፈናቀለው። ያ ያፈናቀለው ኃይል ግን በሚዲያ እንዲጮህ እንደተፈለገው አንድ ብሔር ሌላኛውን ብሔር ውጣልኝ ብሎ አይነት ይሄ እኮ ተጨባጭ ነገር ነው። ለምሳሌ ከቤኒሻንጉል ከቤኒሻንጉል የሚባረሩት የአማራ ተወላጆች የሆኑ የኦሮሞ ተወላጆች የሆኑ ናቸው። ከኦሮሚያ ከአንዳንድ አካባቢዎች ደግሞ እንዲሁም በሰላምና በአብሮነት የሚታወቁ አካባቢዎች ለምሳሌ ከቤደሌ አካባቢ ኦሮሞ ያልሆኑ ሰዎች የተፈናቀሉበት ሁኔታ አለ። የትግራይ ተወላጆች ከበርካታ የኢትዮጵያ አካባቢዎች የወጡበት ሁኔታ አለ። በዘር ነው የሚባለው እኮ ተጨባጭ ነገር ተይዞ ነው። ይህ የተፈናቀሉ ሰዎችን ለመካድ አይደለም። ማንነት እንዳላቸው ብሔር በዘር አይደለም። ነገር ግን ያፈናቀለው ሕዝብ ነው ወይ? ሁሉ ጊዜ እንደዛ ስለሚነገር ነው። አሁን ለምሳሌ ከመሬ ሻንጉል ጉሙዝና በርታ ነው ወይ ወጥቶ፣ አማራ ይውጣልኝ ከዚህ ክልል ያለው እንደዚህ ነው ወይ? አይደለም። በፍጹም እንደዚህ አይደለም። በርታና ሌሎቹ ብሔሮች ጉሙዞች አይደሉም ወጥተው። አማራ ይውጣልን ኦሮሞ ይውጣልን፣ ከዚህ ክልል ያሉት ህዝቦች አይደሉም። ለዛ ነው ሚዲያ ላይ ዝም ብለን እንደምናጮ አይደለም ብለው። አሁን ለምሳሌ ወደ ጉጂ ብናይ፣ አሁን የጉጂ ጉጂ ኦሮሞ ነው ጌዲዮን ካልወጣልኝ ሞቼ ይገኛለሁ ሂድልኝ ብሎ ያባረረው ህዝቡ ነው? በፍጹም አይደለም። ማነው ኢንቮልቭ ያደረጉት የመንግስት መዋቅር ውስጥ የተሰገሰጉ የተለያዩ ፍላጎት ያላቸው ብዙ ቡድኖች አሉ። እነዛን ቡድኖች አበጥሮ ማውጣት ያለበት መንግስት ነው። እዛ አካባቢ ማን ነው ይሄንን ያደረገው ብሎ ሁሉንም ነገር በማስረጃ ላይ ተመስርቶ ማድረግ ያለበት ተጠያቂነት ያለው አስፈጻሚው አካል ነው። ህዝቡ ወጥቶ ጉጂ ጌድዮ ይውጣልኝ እንዳለ አይነት በጣም አሳፋሪ በሆነ መልኩ ወጣቶች ናቸው ይህንን ያስፈጸሙት የሚል ድምፅ ብዙውን ጊዜ ይሰማል። ይሄ ትክክል አይደለም። ለወደፊትም ህዝቡ አብሮ ስለሚኖር ጥሩ ድምፀት አይደለም። ስላልሆነም መሬት ላይም ስላልሆነ ማለት ነው። አሁን አማራ ክልልም እኔ አማራ ክልልም የተፈጸሙ መፈናቀሎች ህዝቡ ነውሉ ወይ ወጥቶ ሌሎቹ ይውጣልኝ ያለው ይሄንን ያስፈጸሙ ያደራጁ፣ በገንዘብ ፈንድ ያደረጉ የራሳቸውን ፍላጎት የተነካባቸው ችግር ይሄ ለውጥ እንቅስቃሴ ችግር ያመጣባቸው ብዙ ኃይሎች አሉ። አሁን የመንግስት መዋቅር በተፍረከረከበት ጊዜ መንግስት ከላይ እስከታች ያለውን መዋቅር መቆጣጠር ባልቻለበት ሁኔታ ግን ጠመንጃ፣ ሁሉም ነገር ተስፋፍቶ ባለበት ሁኔታ ህዝብ ወጥቶ እንዲህ አደረ እንዳደረገ አይነት አድርገን መናገሩ ማስረጃ ላይ እየተመሰረተ አይደለም። ማንነት ያላቸው ሰዎች ተባረዋል። ትክክል ነው። አማራ ከበኔሻ አንጉል ተባረዋል፣ ኦሮሞ ተባረዋል፣ በመቶ ሺዎች። ነገር ግን ከዛ በፊትም ይሄ ለውጥ መሬት ሳይዝ አንድ ሚሊዮን ኦሮሞዎች ከሱማሌ ወጥተዋል። ይሄንን አሁን እንዳልተደረገ ተደርጎ ነው ሰው ብዙ የሚነሳው ከጉጂና ከበኔሻ አንጉል ከአማራ ነው ችግር የሚነሳው። ከዛ በፊት ያለ አንድ ሚሊዮን ህዝብን ኢግኖር ያደርጋል። አሁን ያለ እሱ ስህተት ነው። ይቅርታ ዶክተር ኢታና ስህተት ነው። በየአካባቢው የሚካሄደውን መፈናቀል ጌዴዎ ከጉጂ ሲፈናቀል፣ ኦሮሞ ከሶማሌ ሲፈናቀል ሰፊ ዘገባ ሰተንበታልና አንዳንድ ጥራዝ ነጠቀ ከውጭ ሆኖ ሊያወራ የሚችል ሰው አለ። ነገር ግን ሚዲያን በተመለከተ ሚዲያ በትክክለኛ ነው የሚዘግበው እኔ ፓርቲኩለርሊ እናንተን ነው ወይ ይሄኛው ሚዲያ ነው እያልኩ አይደለም። ግን በስፋቱ የሚሰማው ኮንቨርሴሽን በስፋቱ በጥቅሉ ሲታይ፣ ሚዲያዎች ሲታዩ የሚሰማው ድምፀት እንደዚህ አይነት ነው ለማለት ነው። በአጭሩ መፈናቀልን ያመጣው ህብረ ብሔራዊነት ሳይሆን አሁን የተነቃነቀው የለውጥ እንቅስቃሴ የፈጠራቸው ኢፌክቶች ናቸው። ይሄ ደግሞ መፍትሄው ለውጡን በስርዓቱ የተፈጠሩ ስህተቶችን በመቅፈፍ ወደፊት መግፋት እንጂ በጣም አሳዛኝ ጉዳይ ነው። ይሄንን እንደ መሳሪያ ተጠቅሞ ህብረ ብሔራዊነትን መቅሰስ መፍትሄ አይሆንም ባይ ነኝ። እሺ ዶክተር አስናቀ የማጠቃለያ ጥያቄ ላቀርብና በዚያው እርሶም ስለ መፈና የማጠቃለያ ሀሳብ ይሰጡኛል። በማጠቃለያ ህገ መንግስቱን እንደገና ተመልክቶ ለሁሉም ኢትዮጵያውያን የሚመች ህገ መንግስት የሚቀረጽበት ሁኔታ ላይ አስተያየታችሁን ስጡኝ። ዶክተር አስናቀ ጥሩ፣ እኔ እዚህ የመሰናቀል ጉዳይ ላይ ጥሩ ነጥብ የተነሳ ይመስለኛል። ዶክተር ታና ሕዝብና ሕዝብ ላይ ግጭት ተከስቶ አንድ ሕዝብ ሌላውን በዚህ ያደረገ የሚለው ትክክል አይመስለኝ። ኦሮሞ ውስጥ በርካታ የሆነ ከተለያየ ኢትዮጵያ ብሔረሰብ የሚወጣ ጭዞች ይኖራሉ። ጌዴ እና ጉጂ ለረጅም ዘመን አብረው የኖሩ ናቸው። በታሪካቸው ብዙ ግጭት አልነገራቸውም። ከፌዴራሊዝም መዋቀር በፊት፣ ከፌዴራሊዝም መዋቀር በኋላ የክልል የባወገሪ እንደዚህ መጀመሪያ ላይ ግጭቱ የተነሳ ከአስር ከአስራ አምስት ዓመት በፊት እና ይህን ግንዛ የመሰጥሩ ነው። በሌላ በኩል ደግሞ ሀይሎች እንደዚህ እነዚህ አይነት ሀይሎች ናቸው የሚያደርጉት የሚለውን ተገቢ አይነት እነማን ናቸው? ግለሰቦች ናቸው? የፖለቲካ ፓርቲዎች ናቸው? የሚያደርጉት ምን እርምጃ ተወሰደባቸው? ይሄ እርምጃ በሚወሰድባቸው ጊዜ ይሄ ነገር ጋብሪ የሚችል ይመስለኛል። ኢንዲቪዥዋል የሆነ የግለሰባዊ ተጠያቂነት የፖሊስ ጸጥታ መዋቅር ይሄን ነገር ማቆም ካቃተው የሚጠየቅ ይገባል። የተለያዩ ቦታዎች የሚነሱ በመላ አገሪቷ ነው እንግዲህ አሁን የተዳረሰ ማለት ይቻላል። ብዙ ቦታዎች ላይ ሰዎች እየተፈናቀሉ ነው። የሚፈናቀሉ ደግሞ ከሌላ አካባቢ መጡ ሰዎች ናቸው። እዚህ ላይ እንግዲህ ምንድነው የህዝብ ለህዝብ ሳይሆን የአስተዳደር የፖሊስ የአስተዳደር አካላት ተጠያቂነትን ያለ መስፈን ይመስለኛል። ችግሩን ወደዚህ አሸጋገረ እንደዚህ እንዲት ያደረገ ይሄ የተገቢ የሆነ ልምት ሊወሰድበት ይገባል። እንግዲህ ህገ መንግስት ምንድን ነው? በብዙ ሀገራት ታሪክ ስንመለከት ህገ መንግስት መጽሐፍ ቅዱስ አይደለም። የጊዜ ሁኔታ ተመልክቶ ህገ መንግስት መንግስቶች ብዙውን ጊዜ ራሳቸውን ክፍት አድርገው ለአዲሱ ትውልድ አዲስ የሆነ አስተሳሰብ ይኖራል አዲስ የሆኑ የፖለቲካ አስተላለፎች ይኖራሉ። ህገ መንግስት የማሻሸልበት ምክንያት አለ ይመስለኛል። ህገ መንግስቱ አሁን ባለበት ሁኔታ ብዙ ጥያቄዎች አሉ። ከቅርጽ ጀምሮ መሰረታዊ የሆኑ ጥያቄዎች የሚነሱባቸው ነገሮች አሉ። ይሄ እንግዲህ ምን ሰላማዊ የሆነ ውይይት ማድረግ ተገቢ ይመስለኛል። ውይይት ሊያጋጭ አይገባም። የሚቃወሙ የሚደግፉም ሰዎች በግልጽ ሆነው ተገቢ ውይይት ተደጋጋሚ መንግስቱም የውይይት መድረክ ቢጨርስ ሲደረጉ ኢትዮጵያ ለዘመ ለረዥም ዘመናት አንድነቷን አጥነታ አይኖሮች አገር ናት። አሁንም ቢሆን ይሄ የፖለቲካ ሽግግር ቀውሶችን የፖለቲካ ሽግግር ብዙ ጊዜ ቀውስ ይኖረዋል። ይህን ቀውስ ተሻግራ ሀገሪቷ የምትቀጥል ነው። በሂደት የምሽት ይስተካከሉ ነገሮች ይስተካከሉ፣ ይገባል የሚቀጥሉ ነገሮች ይቀጥሉ ይገባል ብዬ ነው። በጣም አመሰግናለሁ። እኔም እንደው የማጠቃለያ ለዶክተር ኢታና ሀብቴ የማቀርበው አንዱም የመፈናቀል ችግሩ ሀብት ነው፣ ንብረት ላይ ነው ህዝቡ የሚጣላው። ውጣልኝ የሚባለውም አንዳንድ ጊዜ በዛ ምክንያት ነው። እርስዎ ዶክተር ኢታና እንዳሉት ሌላ ሀይል ከጀርባው ይኑር ወይንም ህዝቡ ራሱ ተነስቶ ይሄንን ያደርግ እሱ ወደፊት የሚጣራ ነገር ይሆናል። ነገር ግን ይሄንን ያለውን የኢትዮጵያ ሁኔታ ለማስተካከል ህገ መንግስቱ መሻሻል ላይ ምን አመለካከት አለው? ጥሩ አመሰግናለሁ ትዘታ። እንግዲህ ይሄን ነገር አንስተን ስናወራ የመጀመሪያው ጉዳይ መሆን ያለበት እንደኔ እንደኔ የዲሞክራሲ ጉዳይ ነው። የህዝብ ተሳትፎ ብለን በተደጋጋሚ ያነሳንበት ሁኔታ ስላለ ፌዴሬሽኑን ዲሞክራታይዝ የማድረግ ዲሞክራሲያዊ ሥርዓቶች እንዲሰፍኑ ተቋማት እንዲጎለብቱ ማድረግ ነው። ከዛ በኋላ ያለው ነገር ለህዝብ ነው አይደለም? እንዲ አሁን ህገ መንግስት ይስተካከል አይስተካከል ተብሎ መሀል ላይ ቁጭ ብሎ ጭቅጭቅ የሚደረገው እኮ ለህዝብ ነው ዞሮ ዞሮ ህዝቡ ምን እንደሚፈልግ ያውቃል። ስለዚህ ህዝቡ ጋር የሚወስደን መንገድ፣ ህዝቡ የሚሳተፍበት መንገድ ከተዘጋጀለት ህዝቡ ድምፁን ማሰማቱ በጣም በጣም ቀላል ነገር ነው። ስለዚህ ስለ ህገ መንግስቱም ስናወራ፣ ስለ ህብረ ብሔራዊ ፌዴራሊዝሙም ስናወራ አገር ሰላም ሆኖ ሰውም ነፃነት አግኝቶ በአገሩ ኖሮ እንዴት ያድጋል የሚል ጥያቄ ስለሆነ እንዴት ይሄንን ወደፊት እናራምዳለን የሚል ጥያቄ ነው መጨረሻ ላይ። ስለዚህ አንደኛው አንደኛው ሁኔታ ያለውን ስርዓት ዴሞክራታይዝ ማድረግ ነው። አሁን ምጥ ገጥሞታል። ነገር ግን እንደ ተጀመረ መግፋት ነው፣ የዴሞክራሲያዊ ስርዓት ግንባታውን ማለት ነው። ሌላው ይሄንን ስርዓት ይሄንን ህብረ ብሔራዊ ፌዴራሊዝም ስርዓቱን ስርዓተ መንግስቱን ዶሚነንት የሆነ ሀይል እንዳይፈጠር መከላከል ነው። ኦውን የሚያደርግ የእኔ ነው የሚ- ለብቻ ወጥቶ የበላይነትን የሚይዝ አካል እንዳይወለድ መከላከል። ሶስተኛው ነገር በፍላጎት ላይ የተመሰረተ ፌዴሬሽን ብዙውን ጊዜ የመቀጠል እድል አላቸው በጉልበት ተይዘው ከተቀመጡት በላይ ማለት ነው። ስለዚህ በፍላጎት ላይ የተመሰረተ የተቋማት ግንባታ ሊቀጥል ይገባል። በተረፈ የህገ መንግስቱ መሻሻል የህዝቡን ፍላጎት የሚያማክል ስለሆነ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። እዛ ውስጥ ይሻሻሉልኝ የሚል ነገር ህዝቡ አንስቶ ተነጋግሮበት የሚያደርገው የሚፈጸም ነገር ነው። ስለዚህ ህገ መንግስት ሲጻፍም ወደፊት እየተሻሻለ የሚሄድ ጉዳይ እንጂ እንደ መጽሐፍ ቅዱስ ወይም እንደ ቁርአን አንድ ጊዜ ተጽፎ በቃ የሚባል ነገር የለም። ነገር ግን ነገር ግን ህገ መንግስትን እናሻሽል ሲባል ህብረ ብሔራዊነቱን እናጥፋ የሚል ከሆነ አገሪቷ የመኖርና ያለመኖር ምርጫ ማቅረብ ማለት ነው። እንደኔ አስተሳሰብ ጨርሻለሁ። በጣም አመሰግናለሁ። ዶክተር ኢታና ሀብቴ በኦሃዮ ኦበርሊን ኮሌጅ የአፍሪቃ ታሪክ መምህር፣ ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር እጅግ አርጌ አመሰግናለሁ ስለ ጊዜያችሁ ለዛሬው። ወደፊት እንደዚሁ ተገናኝተን ደግሞ የአድማጮችን ጥያቄ እንደምንመልስ ተስፋ አድርጋለሁ። አመሰግናለሁ። አዘጋጅና አቅራቢዋን ትዝታ በላቸውንና ለጥያቄዎቻችሁ መልስ የሰጡትን ዶክተር አስናቀ ከፋለን እንዲሁም ዶክተር ኢታና ሀብቴን አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ማውረድ ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም ስርጭቶቻችንን በቀጥታ ማዳመጥ ትችላላችሁ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ተከታዩ የሙዚቃ ቃና ነው። ደሳለኝ መኮንን ነው ዝግጅቱን አቀናብሮ የሚያቀርብላችሁ። ወደዚያው እንሸጋገር። አመሰግናለሁ ሰለሞን የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቀና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቀና ፕሮግራም የተመረጡ ለጆሮ የሚስማሙ ልዩ ልዩ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘው የምሽት ፕሮግራማችንን የምንጀምረው ኖ ጋይዳንስ በተሰኘው ዜማ ይሆናል። ድምፃዊ ክሪስ ብራውን ከድሬ ጋር TRIPS THAT YOU plan FOR THE NEXT WHOLE WEEK That's TOO LONG FOR SO CHEAP AND YOUR FLEX O.D. deep, YOUR SEX O.D. YOU GOT IT, GIRL, YOU GOT IT hey. YOU GOT IT, GIRL, YOU GOT IT yeah. PRETTY LITTLE THING, YOU GOT A BAG AND NOW YOU VIOLIN' YOU JUST TOOK IT OFF THE LINE, NO mileage WAITING, HITTING YOU TO D.M., LOOKING FINE TALKING, WHY YOU COME AROUND AND NOW THEY SILENT you Cooper 17, no bodies You be staying low, but you know what the prize is. Ain't never got you know it being modest. Poppin' shit, only cause you know you poppin', yeah. You got it, girl, you got it. Hey. You got it, girl, you got it. It's over, ain't no debating. All you need is me playing on your playlist. You ain't gotta be frustrated. I know. You got to come teach me. Ooh, ooh. You a little hot, girl. You a little sweetie. Sweet. Sweet like pale -like, Sweet like peach tree. Like that. I could tell you crazy, but you kind of intrigue me. Yeah, I like that. Seen it on the ground, trying to see that in 3D, mommy. I know I get a rhyme, because I like to move You lock it down, I can tell by how you're me. I seen how you did, homeboy, so please take it easy. Good to have me on your side, I ain't saying that you need me. Yeah, yeah. See, Scott talk, but I ain't trying to get preachy. No, no. I seen how you did, homeboy, please take it easy, me I don't wanna play no games, play no games I don't wanna play no games, play no games ክሪስ ብራውን ከድሬክ ጋር በመሆን ኖ ጋይዳንስ እያሉ የተጫወቱትን ዜማ ነበር እያደመጥ ነው። በመቀጠል የምናደምጠው ደግሞ ቆየት ያለውን የሌዲ ጋጋን ዜማ ይሆናል። የዜማው ርዕስ ባድ ሮማንስ። ሌዲጋጋ እንደ ኤሮፓውያን አቆጣጠር በ2009 በገበያ ላይ ከዋለችው ዘፌ ማንስተር ከተሰኘው ሶስተኛዋ የስቱዲዮ አልበም ውስጥ ባድ ሮማንስ የተሰኘውን ዜማዋን ነበር ያደምጥ ነው። በመቀጠልም እንደዚሁ ቆየት ወዳለ ዜማ ላቆያችሁና ላቭ ኢዝ አዋንደርፉል ቲንግ ይለናል ማይክል ቦልቶን። እንደ ኤሮፓን አቆጣጠር በ991 ዓመት የገበያ ላይ ከዋለው ታይም ላቭ ን ተንደርነስ ከተሰኘው የማይክል ቦልተን ሰባተኛ የስቱዲዮ አልበም ውስጥ ላብ ኢዘ ወንደርፉል ቲንግ የተሰኘውን ዜማውን ነበር ያደመጥ ነው። ኒው ጀርሲ ከነቲከት የተወለደው ማይክል ቦልተን አሁንም ድረስ ዜማዎቹ እጅጉን እንደተወደዱለት ነው። በመቀጠል የምናደምጠው ደግሞ የኬሊ ክላርክሰንን ስትሮንገር የተሰኘውን ተወዳጅ ዜማዋን ይሆናል። feels warmer sleeping here alone you know i dream in color and do the things i want garretsenyon ye kelly clarksen zemanabr yaadmetno be makattal demo kana west ka jemy fox ga bamohr gold digger ilunal she take my money when well, i'm in need yes yeah, she's a trifling friend indeed oh she's a gold digger way over town that digs on me i uh. give me money now, i ain't saying she a gold digger with no broke, broke. Now I ain't saying she a gold digger, but she ain't messing with no broke, broke. Baby Louis for time Under her under arm She said I can tell you rock I can tell, tell by your charm For girls You got a flock I can tell by your charm And your arm But I'm looking for the one Have you seen her? Tell my psychic told me she have a Apex arena Trina, me. Gina for Lopez Four I'll I'll kids me. And I gotta take All they back To show me. this Okay get your kids But then they got Their friends me. I pulled up in the bins They all got a bin We me. all went to den And then I had to pay If you feel with this girl Then you better be paid You know why? Take too much to touch her. From what I heard, she got a baby by Buster. My best friend said she used to f*** with Usher. I don't care what none of y'all say, I still love her. Now I ain't saying she a gold digger, uh, but she ain't messing with no broke, broke, uh. Now I ain't saying she a gold digger, uh, but she ain't messing with no broke, broke, uh, no bro, bro. uh, no bro, bro. uh. Get down girl, go ahead, get down. Get down girl, go ahead, get down. 18 years. She got one of your kids, got you for 18 years. I know somebody paying child support for one of his kids. His baby mama car crib is bigger than his. You will see him on TV any given Sunday. Win a Super Bowl and drive off in a Hyundai. She was supposed to buy your shorty Tyco with your money. She went to the doctor, got LIFO with your money. She walk around looking like Michael with your money. Shoulda got that insured Geico for your money. Money. If you ain't no punk, holla, we want prenup. We, we want prenup. Yeah, it's something that you need to have, cause when she leave yo', she gon' leave with half. 18 years, 18 years, and on her 18th birthday he found out it wasn't his. Now I ain't saying she a gold digger, uh, but she ain't messin' with no broke, broke, uh. Now I ain't saying she a gold digger, uh, but she ain't, uh, ain't messin' with, no uh, with, no uh, with, no uh, with no broke, broke, uh. Get down, girl, gon' head, get down. You don't wanna do the smoke, but he can't buy You go out to eat, he can't pay, y'all can't leave. His dishes in the back, you gotta roll up your sleeves. But, while y'all washing, watch him. He going to make it to a beans out of that toxin. He got that ambition, baby. Look at his eyes. This week he mopping floors, next week is the fries. So, Stick by his side. I know his dudes ballin', and yeah, that's nice. And they going to keep callin' and tryin', but you stay right, girl. And when he get on, he leave your for a white girl. Down, girl, go ahead, get, down. Get, down, get down, girl, gon' head, get down. You <laughs> down, girl, gon' head, get down. You down, girl, gon' head, get down. You down, girl, yeah, gon' head. Let me hear that back. ሌት ሬጅስትሬሽን ከተሰኘው ከካንየ ዌስት ሁለተኛ ስቱዲዮ አልበም ውስጥ ጎልድ ዲገር የተሰኘውን ዜማውን ነበር ያደመጥነው። አብሮት የተጫወተው ጄሚ ፋክስ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ መሰናበታችሁ ኤሚነም ወን ያም ጎን እያለ በሚጫወተው የራፕ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። It's my life. My own words, I guess. Have you ever loved someone so much? You given on for? Not the expression, no, literally giving on for. When they know they're your heart and you know you are their armor, and you will destroy anyone who would try to harm her. But what happens when karma swings right around to bites you? And everything you stand for turns on you to spite you. What happens when you become the main source of a pain? Daddy, look what I made. Dad's gotta go catch a plane. Daddy, where's mommy? I can't find mommy, where is she? I don't know, go play. Haley baby your daddy's busy daddy's writing the song the song ain't gonna write itself i give you one underdog and you gotta swing by yourself then turn right around in that song and tell her you love her and put hands on her mother who's a spitting image of her that's Slim Shady yeah baby Slim Shady's crazy Shady made me but tonight Shady's rockin' by, baby huh. when I'm gone just carry don't mourn, rejoice every time you hear the sound of my voice. Just know that I'm looking down on you, smiling, and nodding, and feel it dang. So baby, don't feel no pain, just smile back. When I'm gone, just carry on, don't moan. Choice. Every time you hear the sound of my voice, just know that I'm looking down on you, smiling, and I didn't feel a So, baby, don't feel no pain. Just smile. I back. keep having this dream. I'm pushing Haley on the swing. She keeps screaming, she don't want me to sing. You're making mommy cry. Why? Why is mommy crying? Baby daddy ain't leaving no more. Daddy, you're lying. You always say that, you always say this is the last time. But you ain't leaving no more. Daddy, you're mine. She's piling. The door trying to block it. Daddy, please, daddy, don't leave. Daddy, no, stop it. Goes in the pocket, pulls out a tiny necklace, lock it. It's got a picture. This'll keep you safe, daddy. Take it with you. I look up, it's just me standing in the mirror. These sinking walls must be talking. Cause Hear them. They're saying you got one more chance to do right, and it's tonight. Now go out there and show them that you love them for, it's too late. And just as I go to walk out of my bedroom door, it turns to a stage, they're gone, and the spotlight is on, and I'm singing. And when I'm gone, just carry on, don't mourn, rejoice. Every time you hear the sound of my voice, just know that I'm looking down on you, smiling, and not it, and feeling pain. So baby, don't feel no pain, just smile back. አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜና። ሱዳን ውስጥ እንደ ኤሮፓውያን አቆጣጠር ሰኔ ሶስት ቀን የፀጥታ ኃይሎች የመቀመጥ ተቃውሞ ላይ የነበሩ ሰዎችን በኃይል በበተኑበት ጊዜ 87 ሰዎች ተገድለዋል ከ168 በላይ ሌሎች ደግሞ ቆስለዋል ሲሉ ዛሬ ይህን ጉዳይ እየመረመረ ያለው የሀገሪቱ ኮሚቴ ሊቀመንበር ፋታህ አልራህማን ሳኢድ በሰጡት መግለጫ አስታውቀዋል። ሆንግ ኮንግ ጎዳናዎች ላይ ተቃዋሚ ሰልፈኞች እና ፖሊሶች መጋጨታቸውን ተከትሎ ተይዞ የነበረው ሰልፍ እንደተበተነ ተገልጿል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የድንበር አጥሩን በሚመለከተው ጉዳይ ለፕሬዝደንት ዶናልድ ትራምፕ አምስት ለአራት በሆነ የድጋፍ ውሳኔ እንደሰጣቸው ታወቀ። ፕሬዚደንቱ ከሜክሲኮ በሚያዋስነው ድንበር ግንብ ለማሳጠር በምርጫ ዘመቻቸው ወቅት የገቡትን ቃል ለመፈጸም እንዲችሉ የሚያስፈልጋቸውን በብዙ ቢሊዮን ዶላር የሚቆጠሩ ወጪ እንዲያገኙ ነው ፍርድ ቤቱ ውሳኔ ሰጠው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሶሎሞን አባተ ነኝ። ሰላም፣ በደህና አደሩ።